እኑ፣ ጤና ይስጥልኝ አድማጮች፣ ኢትዮጵያ ውስጥ ላለፉት ሃያ ስድስት ዓመታት ከፖለቲካ ጋር በተገናኙ የተለያዩ መነሻ ምክንያቶች ቁጥራቸው ቀላል የማይባል ሰዎች በስር ላይ እንደሚገኙ ተደጋግሞ ይነገራል። እስራቱ የመንግስትን አሰራር የሚተች ዘገባ ያቀረቡ ጋዜጠኞችንም ማካተቷ ሳይዘነጋ በተለይ ደግሞ ከ1997 ዓ.ም ምርጫ ወዲህ የወጡ ጠበቅ ያሉና ከፍተኛ ትችት የሚሰነዘርባቸው ህጎች ብዙዎች ወደ ዘብጥያ እንዲወርዱ ምክንያት እንደሆኑ በህግ ባለሙያዎችም ሆነ በዓለም አቀፍ የመብት ተሟጋች ተቋማት ይጠቀሳል። በተለይ ረዥም ጊዜያት የዘለቀው የአደባባይ ተቃውሞ ከሁለት አመታት ወዲህ ተጠናክሮ የቀጠለበት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ማለትም ኢህአዴግ በተለያዩ ክልሎች የአገሪቱን ሰላም ለማስጠበቅና ህገ መንግስታዊውን ስርዓት ከመናድ ለማዳን በሚል በወሰደው እርምጃ ቁጥራቸው በውል ያልተገለጸ በሺዎች የሚገመቱ ሰዎች መታሰራቸውን የተቃውሞ የፖለቲካ ፓርቲዎች ዛሬም ይናገራሉ። ህዝብ የሚያውቃቸውና በአደባባይ እለት በእለት ስማቸው የሚነሳ የፖለቲካና የፕሬስ ሰዎች አንዳንዶቹ ጥፋተኛ ተብለው የረዥም ዓመትና የእድሜ ልክ እስራት ተፈርዶባቸው፣ ገሚሱም ገና ጉዳያቸው በፍርድ ቤት እየታየ ይገኛል። በሌላው ግን ደግሞ ቤተሰብና የቅርብ ወዳጆቻቸው የሚያውቋቸው ከአደባባይ ስማቸው የራቀ እጅግ ብዙዎች በየእስር ቤቱ መኖራቸውም ይነገራል። የተቃውሞ ፓርቲዎችና የመብት ተሟጋች ድርጅቶች የፖለቲካና የህሊና እስረኛ የሚሏቸውን እነዚህን ወገኖች መንግስት እንዲፈታ ሳይታክቱ ጥሪያቸውን ያቀርባሉ። ዓለም አቀፉ ህብረተሰብም ካለፈ አገደም ስጋቱን እየገለጸ በሀገሪቱ የተሻለ መግባባት እንዲኖር መንግስት የፖለቲካ እስረኞችን እንዲፈታ ይጠቁማል። ምላሹ ጆሮ ዳባ ቢሆንም ጥሪው አሁንም አልተቋረጠም። ባለፈው ሳምንት ማህበራዊ መገናኛ ብዙሀኑን በመጠቀም ፍትህ ለህሊና እስረኞች የሚለው ጥሪ ችግሩ ያሳስበናል በሚሉ ኢትዮጵያውያን ተስተጋብቷል። የዕለቱ እንወያይ ለፖለቲካ እስረኞች የሚጠየቀው ፍትህና መንግስት የሰጠውን ፍንጭ ይመለከታል። ለውይይቱ የበይነመረብ ዘመቻውን ካደረጉና ከሚያደርጉ የማህበራዊ መገናኛ ብዙሃን ጸሀፊዎች ሶስቱን ጋብዘናል። ስሜ ሶሊያና ሽመልስ ይባላል። የማህበረሰብ ሚዲያ ላይ እጽፋለሁኝ። ከዛ በተጨማሪ ደግሞ የህግ ባለሙያና የሰብአዊ መብት ባለሙያ ነኝ። ጌታቸው ሽፈራው እባላለሁ። ጋዜጠኛ ነኝ። የእስረኞቹን ጉዳይ እከታተላለሁ። ማህበራዊ ሚዲያ በተለይም ፌስቡክ ላይ እጽፋለሁ። የእስረኞቹን ጉዳይ ዳስ ከብሩ ይባላለሁ ጋዜጠኛ ነኝ ማህበራዊ ሚዲያ ላይም ያው ማምንበትን ነገር እጽፋለሁ ሀሳቢ አራምዳለሁ ሶስታችሁንም አመሰግናለሁ በቅድሚያ ረቡዕ ዕለት ይፋ የሆነውን የገዥውን ፓርቲ መግለጫ እንደ ሰማችሁ ገምታለሁ ለውይይታችን መነሻ እንዲሆን ስለ እስረኞች መፈታት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተናገሩትን እስኪ ባጭሩ ላሰማችሁ በፈጸሙት ወንጀል ምክንያት በፍርድ ቤት ተፈረደባቸው ወይም ደግሞ በአቃቤ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ አገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባለው መሰረት አንዳንዶቹ ክሳቸውን ተቋርጦ እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ቅድሚያ ለሴት ልስጥና፣ ሶሊያና አንቺ ከዚህ መግለጫ ምን ተረዳሽ? መግለጫው ያው ከሌላው ጊዜ ትንሽ የተለየ ነው። ከዚህ በፊት የሚሰጡ የኢህአዴግ መግለጫዎች ሁላችንም እንደምናስታውሰው አንድ ሊቀመንበር ወጥቶ መግለጫ ይሰጣል፣ ወይም ደግሞ በሌሎች ሁኔታዎች ደግሞ የጋዜጣዊ መግለጫው ጽሑፍ ይበተናል። ከዛ ውጭ ከኢህአዴግ ስብሰባዎች እንደዚህ አራቱም ንቃነ መናበርት መታው መግለጫ የተሰጡበት ይሄ የመጀመሪያው ይመስለኛል እና አንደኛው እሱ ነው። ምናልባት ምንም ነገር በመካከላችን አልተፈጠርም፣ በኢህአዴግ መካከል አለ የሚባለውን የእርስ በእርስ ልዩነት የለም ብሎ ለማሳየትም ሊሆን ይችላል፣ አለመተማመንም ያመጣው ሊሆን ይችላል። እሱ መገመት አይቻልም። ሌላኛው ያው ጠቅላይ ሚኒስትሩ የተናገሩት የእስረኞች መፈታትና የማዕከላዊ መዘጋት ማዕከላዊ ምናልባት ትንሽ ከመሀል ላይ ዝም ብሎ የተነሳ ሀሳብ ይመስሎኛለን። የሰርፕራይዝ ያርገኝ የማዕከላዊ ነው። የፖለቲካ እስረኞችን መፍታት በተመለከተ ግን መንግስት ከዚህ በፊትም የፖለቲካ እስረኞችን ይፈታል እና ይሄኛው፣ የጠቅላይ ሚኒስትሩን አነጋገር ግን ለየት የሚያደርገው በፓርቲ ደረጃ የፖለቲካና ፖለቲካ ስርና የፖለቲካ ምህዳር ለማስፋት በሚል በግልጽ ተነስቶ የፖለቲካ እስረኞችን ባይሏቸው ፖለቲከኞች ሆኖ በስር ላይ የሚገኙ ይፈታሉ የሚል የመጀመሪያው ነው እና እነዚህ እንደዚህ አይነት ጥቃቅን ለየት የለየት ያሉ ነገሮች አሉበት እና ያንን ነው እኔ ያስተዋልኩት። በአጠቃላይ አመሰግናለሁ። ጌታቸው፣ ያንተ ከሶሊያና የለ ይሆን መግለጫው ያው እንግዲህ ሰሞኑን ከነበረው መግለጫ የቀጠለ ነው። ምናልባት ከባለፈው መግለጫ አንጻር የተሻለ ነገር አለው። ነገር ግን አሁንም ስቲል ያላመኗቸው ብዙ ነገሮች አሉ። በእውነቱ የፖለቲካ ፓርቲ አባላትን በማሰራቸው ምህዳሩ እንደ ጠበበ ስላመኑ አሁን በይፋ ማለት ነው የፖለቲካ ምህዳሩን ለማስፋት እነዚህ እስረኞች መፈታታቸው ማመናቸው አንድ ነገር ነው ለእኔ። ከዚህም ባሻገር ማዕከላዊ መዘጋት አለበት፣ ሙዚየም መሆን አለበት ማለታቸው አንድ ነገር ነው። ነገር ግን ከእስረኞቹም በላይ አሁን ያሉበትን የፖለቲካ ችግር ሊያልፉበት የፈለጉበት የማዕከላዊ ጉዳይ በጣም ጥንቃቄ መደረግ ያለበት ይመስለኛል። ምክንያቱም ማዕከላዊን ሲዘጉ በጣም በርካታ ሌሎች እስር ቤቶች አሉ። ስለ እነሱ አልተወራም። እሱ ግን ብቻ አይደለም። ስለ ማዕከላዊ ሲያወሩ የደርግ እስር ቤት ነው ያሉ እነሱ። እንደውም ደርግ አስራ ሰባት አመት ከተጠቀመበት በላይ ሀያ ስድስት አመት ተጠቅሞበታል። ከዚህም ባሻገር ደግሞ አንዳንድ የፖለቲካ ፓርቲ አባላትን ነው እንፈታለን ያሉት። በዚህ በሚፈቱበት ወቅት ምናልባት የማይካተቱ እንዳሉም የሚያሳይ ነው እና ለእኔ ስለዚህ ይህም ሌላ ጥንቃቄ የሚያስፈልገው ይመስለኛል። ከማዕከላዊ ጋር በተያያዘ ማዕከላዊ ተዘግቶ ግን በማዕከላዊ ተሰቃዩ ሰዎች አንዳንድ ስለሚል ነው የማይፈቱበት አጋጣሚውን ሊኖር እንደሚችል ነው የገመጥኩት። እና የአሁኑን ወቅታዊ ችግር ማለፊያ ነው ግን ይጠቅማል። እነሱ ግን በደንብ በካርድነት ለመጠቀም ፈልገዋል። ስለዚህ ያድበሰበሷቸው ነገሮችም አሉ። መግለጫው ኤልያስ፣ ያንተን ሀሳብ እነስማ መግለጫው መቼም ከ በፊት ከቀድሞ ጠቅላይ ሚኒስትር ሞት በኋላ ትንሽ የተለየ ሊሆን ይችላል። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጊዜ ማለት ነው። ግን ኢህአዴግ እንደዚህ አይነት መግለጫዎችን ሲያወጣ ዝም ብሎ አወጣ፣ ብዙ አስቦ ብዙ ቀምሮ ከፖለቲካ ትርፍ እና ኪሳራ አኳያ አስልቶ ነው። ይሄ ነገር እንትን የሚለውና አሁን በተለይ ከቅርብ አመታት ወዲህ ከኦሮሚያ ተቃውሞ ጀምሮ እና የአማራ ሬጂስታንስ የሚባል ነበር እና ላለፉት ከሶስት አመት ወዲህ የነበረው ጫና የወለደውም ነው ብሎ መናገር ይቻላል። እና የውስጥና የውጭ ጫና ነው። የውጭ ያው ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ እንደዚህ አይነት ነገሮች እንዳይደረጉ በወቅቱ የነበሩ ፖለቲከኞች፣ ጋዜጠኞች፣ የመብት ተሟጋቾች ሲወተውጡ የነበረው ነገር ነው። በህጋዊ መንገድም ተደራጅተው በፓርቲ ፖለቲካ በሰላማዊ መንገድ የሚታገሉ ሰዎች ለረጅም ጊዜ ያወጡ የነበረው መግለጫ፣ ሰላማዊ ሰልፎች፣ ብዙ ንግግሮች ከዚህ ጋር የተያዙ ናቸው። የዛ ድምር ውጤት ጫና የፈጠረው ነገር ነው። አሁን በአዴና ኦህዴድ አላይመንት ፈጥሯል ተብሎ የሚቀነቀንበት ከህወሓት ኢህአዲግ መዋቅር የማፈንገጥ ነገር አለ ተብሎ የሚገለጽበት ሁኔታ ስለሆነ የውስጣዊ ሽኩቻም የወለደው ነው። ኢህአዲግ ብዙ ጊዜ አጀንዳ በመቀማ ቁጥር አንድ ነው ማለት ይቻላል። ማዕከላዊ ተዘግቶ ሙዚየም ይሆናል የሚለው አጌነስ ኢህአዲግ የቆሙ ሰዎች ለአመታት ሲናገሩት የነበረውን ነገር ነው። ኢህአዲግ ግን ያንን ቃል ወስዶ ለራሱ ሲጠቀም ምንም መፍረትም አይታይበትም። ይህም በተደጋጋሚ እንደዚህ አይነት ነገሮችን አድርጓል እና ከረንትሊ የህዝብ ጠንክሮ የመታገር ውጤትም ጭምር ነው። ሲወተወት የነበረው ድምር ውጤት ነው አሁን ላይ ወደ መግለጫ ያመጣው እና ፈቅዶ ሳይሆን ተገዶ ያደረገው ነው ብዬ ማስበው። ሁለት አሁን ካለበት አጣብቂኝ ውስጥ የተወሰነ ነገሮችን ለማስተኛት ተጠቅሟል የሚል እምነት ነው ያለኝ። ፈኞች ነገ ወጥተው ብናያቸው ተገቢ ነገር ነው። ቱ ያለ ወንጀሉ ያለ አጢአት ብዙ ሰዎች ታስረው ተንገላተው የሞቱም አሉ። በእነሱ ቦታ ሆኖ ማየት ያስፈልጋል። አይደለም ለአመታት፣ አንድ ቀን እንኳን በግፍ መታሰር እንዲሁ በቀላሉ የሚገለጽ ነገር አይደለም። ፍቺው እውነት ከሆነ ጥሩ ነገር ነው። እንደምታውቁት በተደጋጋሚ የኢትዮጵያ መንግስት በሀገር ውስጥ የህሊና እስረኛም ሆነ የፖለቲካ እስረኛ እንደሌለው ይገልጻል። እናንተ ደግሞ በበይነመረብ ያደረጋችሁት ዘመቻ ፍትህ ለህሊና እስረኞች የሚል ነው። እንዴት ነው የሚለያይ ነገር ያለ አይመስልም። ጌታቸው አዴጋ የፖለቲካም ሆነ የህሊና እስረኛ የለኝም ብሎ ነው የሚያምነው ነገር ግን ከመጀመሪያው ጀምሮ አሁን ላሉት እስረኞች በግምት እንደው በትንሹ ከአንድ ሺህ አምስት መቶ በላይ ይሆናሉ ነው የሚባለው እና እነዚህ እስረኞች የተከሰሱበት የጸረ ሽብር አዋጅ ነው። ይህ የጸረ ሽብር አዋጅ ከመጀመሪያው ተቃውሞ የተነሳበት የተቃዋሚ ፓርቲ አባላትን ሃሳብን በነጻነት በመግለጽ ላይ ያሉ ጋዜጠኞችን፣ የሲቪክ ማህበረሰብ መሪዎችን ከዛም አልፎ ደግሞ አሁን ላይ ነው የሃይማኖቱ አባቶች መነኮሳትና ሸይኮችን ሁሉ ሳይቀር ያጠቃ ነው እና ከመጀመሪያውም የነበረበት ጥያቄ ምንድን ነው? የፖለቲካ መሳሪያ ነው ነው ስልጣንን ህጋዊ አድርጎ በህግ ለመግዛት ከህገ መንግስቱ ከወንጀለኛ መቅጫ ህጉም የወጣ ለፖለቲካ መጠቀሚያ የሆነ አዋጅ ነው የሚል ነበረ መቃወሚያው። በዚህ ነው የታሰሩት በነገራችን ላይ እስረኞቹ። አዋጁ ራሱ ፖለቲካዊ ህግ ነው። ስለዚህ ከዛ ይጀምራል። በፖለቲካ ፉክክር ውስጥ በስልጣን ፉክክር ውስጥ ያሰጉኛል ያላቸውን ሰዎች ነው ያስረው። ስለዚህ እነዚህ ሰዎች አሁን በስልጣኑ የመጡበት እንጂ በሀገር ጉዳይ ላይ አደጋ ለማድረስ የመጡ ስላልሆኑ የህሊና የፖለቲካ የሚለው እንደው ባንከፋፍለው እንኳን ለእኔ በፖለቲካ ጉዳይ የታሰሩ ሰዎች ናቸው። ኤልያስ አንተስ ምን ትላለህ? የፖለቲካ እስረኛ አለ የለም የሚለው ላይ ይሄ አለ እኮ ምክንያቱም ከኢህአዲግ በተቃራኒ ሀሳባቸውን ያራመዱ ፖለቲከኞች፣ ጋዜጠኞች በሃይማኖት ጉዳይ ላይ የሚንቀሳቀሱ የነበሩ ዜጎች ጭምር እንደ ጠላት ተቆጥረው ምክንያቱም ኢህአዲግ በፍረጃ ነው የሚታወቀው። ወዳጄና ጠላቴ ብሎ ነው ነገሮች በጥቁርና ነጭ የሚያስቀምጠው እና ከሱ አጌንስት እንደሆኑ ያልተሰባቸውን ሰዎች ባገኙ አጋጣሚ ሁሉ ወደ ማጥቃት ነው የሚሄደው። አንዱ ማጥቃት ደግሞ እስር ነው። በሰላማዊ መንገድ ሀሳባቸውን የሚያራምዱ ሰዎች ናቸው በጸረ ሽብርተኝነት አዋጅ ተከሰው ሽብርተኝ ባሉ እስከ እድሜ ልክ ሀያ አምስት አመት እስከ ዝቅተኛው ድረስ ሲፈረድባቸው ለአመታት የነበረው እና እኔ እንኳን ከሶስት ወር ከአራት ወር ፊት የውሸት ተቃዋሚ ፓርቲዎችን እንኳን ሰብስቦ ድርድር ላይ በሚናገሩበት ሰዓት ላይ እስረኞች ሲፈቱ የሚል ነገር ከተቃዋሚዎቹ ቀርቦ ነበር። ግን አስታውሳለሁ በዛ ጊዜ ቂሊንጦ ነበርኩኝ አንድም የፖለቲካ እስረኛ የለንም ብለው ነበር በኢህአዲግ ሳይድ ሲከራከሩ የነበረው እና ዛሬ ግን የፖለቲካ እስረኞች እንዳሉ ወደ ማመን የመጡትና ይሄ ብዙም ከኢህአዲግ ባህሪ አኳያ የሚያስገርም አይደለም። ኢህአዲግ ምንድነው መርህ ተከትሎ አይደለም የሚሄደው ትላንት የተናገረው ነገር ሌላ ቃል ቢናገር አንዳንዴ ለማፈርም ስብና ይጠይቃል። ኢህአዴግ ባመቸው ሰዓት ላይ የፈለገውን ነገር ለመናገር ምንም ችግር የለበትም። እኔ በእኔ አመለካከት ከኢህአዴግ አጌንስት ሀሳባቸውን በማራመዳቸው ፖለቲከኞች፣ ጋዜጠኞች፣ የመፍተዋጋቾች ዜጎች ጭምር ዋጋ እየከፈሉ ያለው ታስረዋል፣ ተገለዋል፣ ተሰቃይተዋል። ግን አሁን አሉ ብሎ የመናገር ደምታ ካለማፈር የመነጨ ነው። ኢህአዴግ እንዲህ ስለተናገረ ብዙም አስገራሚ ነገር አይደለም። ዛሬ ነው ብሎ የሚናገረው ነገር ነገ ደግሞ አይደለም ብሎ ለመናገር ችግር የለበትም። ሶሊያና የህግን ባለሙያ ነሽ እና ምን ትያለሽ እዚህ ላይ? የፖለቲካ እስረኛ ትርጉም በተለይ ከመንግስት ጋር ባለው ሁኔታ ለምን ይህን ያህል እንደሚያከራክር አይገባኝም። የፖለቲካ እስረኛ ማለት በፖለቲካ እንቅስቃሴው ምክንያት ለእስር የተዳረገ ማለት ነው። በጣም ብዙ የፖለቲካ እስረኞች ኢትዮጵያ ውስጥ እንዳሉ ይታያል። ስለ ጻፉ ነው፣ እሱ የፖለቲካ እንቅስቃሴ ነው። እስር ይዳረጋሉ። ሰዎች ፖለቲካ ፓርቲ አባል ስለሆኑ ለእስር ይዳረጋሉ። ሁሉም በአንድም ሆነ በሌላ መንገድ ከፖለቲካ ጋር ግንኙነት ያላቸውን እንቅስቃሴዎች ያደረጉ ሰዎች ሁሉ እስር ቤት ይገባሉ። ስለዚህ የፖለቲካ እስረኛ ኢትዮጵያ ውስጥ አለ የለም ብዙ የሚያከራክር ጉዳይ አይደለም። ምንም ጥያቄ የለው። መንግስት የፖለቲካ እስረኛ የለኝም ካለ የዋሸ ነው። ምክንያቱም አሁን የምታናገሪያቸው ሁለት ሰዎች ለምሳሌ የፖለቲካ እስረኛ ነበሩ። እኔ የፖለቲካ ተከሳሽ ነበርኩኝ እና ብዙ ጊዜ Bye. Oh. የፖለቲካ እስረኛ የለኝም ብሎ ድርቅ ማለት ሰዎች ከዛ አያነቡም ወይም ደግሞ ሁኔታውን አይከታተሉም ለማለቱን ላይ ይመስላል እና ከሚታየው እውነታ ጋር በጣም ይቃረናል። ኢትዮጵያ የፖለቲካ እስረኛ አላት፣ ምንም ጥያቄ የለውም። ከዛሬው ሬ ፊትም ነበር ላለፉት ሀያ ስድስት ዓመታት ብዙ የፖለቲካ እስረኞች አሉ፣ ይታሰራሉ፣ ይፈታሉ። አንዳንድ ጊዜ መንግስት ጫና ሲበረታበት ትንሽ ጎንበስ እያለ የተወሰኑ ለጫና መላሽ መስጠቶችን ያሳያል። ከምርጫ ዘጠና ሰባት ተከትሎ በአሁኑ ጊዜ ለየት የሚያደርገው በፍርድ ቤት በኩል ሳይሆን በአደባባይ ወጥተው ለፖለቲካ ምህዳሩ ሲባል እንፈታለን ማለቱ ብቻ ነው። ከዚህ ፊት በነበረው ሁኔታ በፍርድ ቤት በኩል ይቅርታ በማስ ሲያስጠይ የመሳሰሉት ነበር የፖለቲካ እስረኞችን ሲፈታ የነበረው። እውነታውና እነሱ የሚሉት ነገር በጣም ሁለት የተለያዩ ነገሮች ናቸው ብዬ ነማል። መልካም ጌታቸው፣ የፖለቲካና የህሊና እስረኞች ያልካቸውን አምስት መቶ ሰባ ገደማ ሰዎች ስም ዝርዝር በፌስቡክ ገጽህ ላይ አውጥተሃል። የተወሰኑት ብዙ ጊዜ መገናኛ ብዙሀን ጉዳያቸውን ስለሚያነሳ የሚታወቁ ናቸው። ዝርዝሩ ከየት ተገኘ? ማነስ አረጋገጠው? እኔ ከስርካም እና ሰኔ አስራ ሰባት በኋላ ነው የወጣሁት። መቶ ዘጠና ሰባት ዝርዝር ነው ያገኘሁት። እሱ ከዛ በፊት የነበረ ነው። በጊዜ አዋጁም የነበሩ ሰዎች ነበሩበት እና እኔ ከዛ በኋላ ክስ መዝገቦች ነበሩኝ። የፍርድ ቤት ሲመላለስ የማገኛቸው ከዛ በኋላ ያሉትን ኔ የጀመርኳቸው እንደውም እነሱ ክስ መዝገብ ላይ ፍርድ ቤት ክስ መዝገብ ፍርድ ቤት ኮተጋቸው ናቸው አብዛኛዎቹ፣ እስር ቤት ውስጥ የምናውቃቸው ናቸው። ከዛ በኋላም ያሉት እንኳን በተፈቱት ደግሞ በማናቃቸው የተካናቸው በርካታ እስረኞች አሉ። ስለዚህ የተረጋገጠ ነው። እንደውም እነዚህ በጣም ትንሽ እጃችን ላይ ሰነዱ ስላለ ግን ጠበቆች ያሏቸው ናቸው እንጂ የመንግስት ጠበቃ ያላቸው በጣም በርካቶች ናቸው። ገንዘብም ስለማያይችሉ የግል ጠበቃ ማቆም የእነሱን ማግኘት አንችልም። አይሰጡንም ኮፒውን። እና በዚህ ምክንያት በርካቶችን ሳናካት ቀርተናል። ሶሊያና በፖለቲካ ጉዳይ የታሰሩ ወገኖችን መረጃ የመሰብሰብ ነገር እንዳለ ሰምተናል። ለምን ይሆን? አዎ አሁን እኔ የምሰራበት ፕሮጀክት የኢትዮጵያ ሰብአዊ መብቶች ፕሮጀክት በዋናነት የፖለቲካ እስረኞችን አስመልክቶ መረጃ ይሰበስባል። በየአመቱ የምንሰራው የተለያየ ፕሮጀክት ነው ግን በዚህ አመት የሰራ ነው የፖለቲካ እስረኞች ላይ የሚደርሱ የመብት ጥሰቶች ምን ይመስላሉ የሚለው ብቻ ነው። እሱ ለምንድን ነው ያስፈልገው የሚለው ጥያቄ ከዛ በፊት በነበረው አመት የፍርድ ቤት ሂደቶች ብዙ ጊዜ እንደሚታየው በተለያየ መልኩ ሪፖርት ይደረጋሉ። በዚህ ፕሮጀክት ምኛ ያየነው ነገር የመብት ጥሰት በተለይ በጸረ ሽብርና በወንጀለኛ መግ ሆኖ ከፖለቲካ ጋር በተያያዘ ክስ የተመሰረተባቸው ሰዎች ፍርድ ቤት ሄደው የመብት ጥሰታቸውን አቤት ይላሉ። ብዙ ጊዜ ፍርድ ቤት ውስጥ ግን ያ ምንም ምላሽ አይሰጠውም። ፍርድ ቤቱም አቤቱታውን ሰምተናል እያለ ያልፈዋል እና እሱ በተደጋጋሚ የፍርድ ቤት ሪፖርቶች ላይ ስለሚከሰት በእርግጥም የሚያልፉበት ነገር ምንድን ነው? የፖለቲካ እስረኞች በተለየ ሁኔታ ተራ ወንጀል ከምንላቸው ተራ ኮቴሽን ውስጥ ከታሰሩ ሰዎች በተለየ ሁኔታ የሚደርስባቸው ጥሰት አለ ማለት ነው በተደጋጋሚ ሪፖርት የሚደረግ ከሆነ የሚለውን አይተን የመብት ጥሰቶቹን ለማየት ሞክረናል። በጣም የተለያዩ መብት ጥሰቶች አሉ። ማዕከላዊ ብቻ አይደለም፣ ከዚህ በፊትም ተናግሬዋለሁኝ ከማዕከላዊ ውጭም በቅሊንጦም በቃሊቲ፣ ዝዋይ ደግሞ ለምርመራ ተብሎ የተላኩ ሰዎች እንዲሁም ደግሞ በአስቸኳይ ጊዜ አዋጆ የተነሳ በነበረው በጣም ከፍተኛ የሆነ እስር፣ ሰዎችን አንድ ላይ በጅምላ ማሰር፣ በየፖሊስ ጣቢያዎች ሳይቀር የመብተቶች ይካሄዳሉ ና ቅድም ጌችና ኤልያስም ሲሉት እንደነበረው የማዕከላዊ መዘጋት ኢትዮጵያ ውስጥ ከዚህ በኋላ ማሰቃየት አይፈጸምም ማለት አደለም። በእርግጥ ማዕከላዊ ሲምቦሊክ ነው፣ ሲታይ ቶርቸር ሲባል ማዕከላዊ አብሮ ይመጣል። ብዙ ጊዜ ግን ከዛ ባለፈ ይሄ የተቋማዊ የሆነ ማሰቃየት ማዕከላዊ ላይ ብቻ የሚደረግ ተግባር አደለም ና እዚህ በምናሰባስበ መረጃ እነዚህ ስማቸውን ጌታቸው የጠቀሳቸው ከዚያም ውጭ የሆኑት ደግሞ ሰዎች በተለይ ደግሞ በጣም ሀይ ፕሮፋይል የሆኑም ሳይቀር የሚታወቁ ኬዛቸው በደምብ በአደባባይ በዜና የሚነገር ሰዎች ሳይቀር ምርመራ ብቻም ሳይሆን ምርመራ ካለቀ በኋላ ወደ ሌሎች የእስር ተቋማት ከተላኩም በኋላ የሚደርስባቸው ማሰቃየት ተናግረዋል እና ከማዕከላዊ መዘጋት ጋር አብሮ መነሳት ያለበት ጉዳይ እሱ ይመስለኛል። የፖለቲካ እስረኞች የሚደርስባቸው የመብት ጥሰት በጣም ዶክመንትድ ነው፣ በየፍርድ ቤቶቹ ይናገራሉ። ከዛ በተጨማሪም ደግሞ ኢንተርቪው የተደረጉ ከዛም አልፎ ደግሞ ቪዲዮዎችም የተሰራላቸው አሉ። በእኛ ፕሮጀክት የሰራ ናቸው እና ይሄ ይህ የሚያሳየው የማሰቃየት ተግባር አንድ ተቋም ላይ ብቻ የሚደረግ ሳይሆን በጣም ሰፊና የፍትህ ስርዓት ውስጥ በጣም ተንሰራፍቶ ያለ ነገር ነው እና ከማእከላዊ መዘጋት ላይ ብዙ መደነቅና መደሰት አይገባም ብዬ ነው የማስበው ና ይህንንም አብሮ ትኩረት መስጠት ያስፈልጋል ና እሱን በተቻለ መጠን ለማሰባሰብ ለመሰነድ እና መልሰን ደግሞ መረጃ የሚፈልግ ሰው ለማቅረብ እንሞክራለን አንደኛ ያው በሁኔታው የሚታወቀውን አዌርነሱን ለመጨመር ይረዳል ከዛ በተጨማሪም ደግሞ መንግስት ላይ ጫና ለማሳደር ና ተቋማዊ ማሰቃየትንም በጊዜ ሂደት ለማቆም አስተዋጽኦ ያደርጋል በሚ ነው እንግዲህ በግለሰብም ሆነ እንደዚህ በትንንሽ ፕሮጀክቶች ደረጃ እነዚህ ነገሮች ለማድረግ የምንሞክረው። መልካም። ኤልያስ የታሳሪዎችን ቁጥር በተመለከተ በይፋ የሚታወቅ ነገር የለምና እናንተ የይፈቱ ዘመቻውን ስታደርጉ የነበረው ወይም ያደረጋችሁላቸው የምታውቋቸውን ይመስላል። ይሄ እውነት ነው? ሊንቅ በነበርንበት ሰዓት ላይ ከአንዱ ተወያዩ ከጋዜጠኛ ነጅ ጌታቸው ፈራው ጋር ባለፈው አመት ከመፋታቸው በፊት ለሀያ ቀን አብረን ነበር እና የተናገረው ነገር ነው። አሁን የተገበረው እንደወጣሁ የፍርድ ቤት ዜዎችን ተከታትሎ መረጃ እንደሚያገረ ተና እንደወጣም ወደዛ ተግባር ነው የገባው። እሱም ከወጣ በኋላ ብዙ ያስተካከላቸው ና ዶክመንትድ በሆኑ መንገድ ተዘርዝረው እንዲታወቁ አድጓል። ይህ ትልቅ ነገር ነው። በዚህ አጋጣሚ እሱንም አመስገን ያስፈልጋል። ሶሊያናም በሂውማን ራይት ፕሮጀክት ላይ እየተሰራ ያለው ነገር ጥሩ ነገር ነው። የሚበረታታ ነገርም ነው እና በተደራጀ መንገድ መረጃዎች ብዙ ነገሮች ምንድን ነው በተገቢው መንገድ መሰራትና መፍትሄ እንዲበጅላቸው አላደረገም። እኔ ያው ላለፉት እድስት ሰባት አመታት ማህበራዊ ሚዲያ ከመምጣቱ በፊት በህትመት ሚዲያ ላይ የፍርድ ቤት ጉዳዮችን ተካፊ የሰራ ነበር እና በዛ ወቅት ላይ ብዙ እስረኞች ነበሩ ተፈርዶባቸው፣ በወንጀል ህግም በጸረ ሽብር አዋጅም እስር ቤት ያሉት ማለት ነው። በዛ ጊዜ የነበሩ ሰዎች እንኳን አሁን ላይ ተረስተዋል ብዬ ነው የማስበው። አሁን ከምናውቀውም ከተገኘ መረጃም ተሰብስቦ ይሄ ቁጥር ወጣ ከዛ ቁጥር የበለጠ ነው ብዬ ነው የማስበው። ትናንትና የነበሩ የተረሱ ብዙ የግፍ እስረኞች አሉ። አሁን ይሄ አዲስ አበባ ላይ ልደታ ላይ በዋነኝነት ጉዳዩ ስለሚታይ ነው። በክልል ከተሞችስ ብዙ ቦታዎች ላይ ሰዎች በፖለቲካ መላት ብቻ ተይዘው፣ ተሰውረው፣ ተገለው የጠፉበት ሁኔታ አለ። የነሱ በደል የነሱ ጉዳት አደባባይ ላይ የወጣበት ስማቸው በመረጃ ተይዞ ለታሪክ እንኳን የሚቀመጥበት ሁኔታ የለም። ስለዚህ አዲስ አበባ ላይ ብቻ ትኩረት ተደረገ እንጂ በሁሉም ክልሎች ላይ ብዙ የግፍ እስረኞች አሉ በፖለቲካ ጉዳይ ዋጋ እየከፈሉ የከፈሉ የሞቱ እየተንገላቱ እየተሰቃዩ ያሉ ማለት ነው። እና ይሄንም ማግኘት አልቻለም። በዚህ ጉዳይ ላይ የሚመለከታቸው አካላት በተለይ የሰብአዊ መብት ጉባኤ በዚህ ላይ ባለው በጠበበ መንገድ ላይ በሚሰራው እንቅስቃሴ በክልል ከተሞች ላይ የሚደርሰውን ነገር ከፍርድ ቤት ባሻገር የተሻለ መረጃ ይኖረዋል የሚል እምነት አለኝ እና እዚህ ላይ በርብርብ መስራት ነው የሚያስፈልገው እንዳዲስ እንጂ ቁጥሩ ከዚህም የበለጠ ነው ብዬ ነው የማምነው። እንደው በዚህ በዘመቻችሁ ወቅት በፌስቡክ ላይ ከተለጠፉ መረጃዎች ለመረዳት እንደሚቻለው በአንዳንድ ክልሎች እስረኞች በተሻለ ሁኔታ እየተፈቱ እንደሆነ የሚጠቁሙ መረጃዎች ወጥተዋል። ለምሳሌ በኦሮሚያ ክልል እንደው እናንተ ጉዳዩን በቅርበት እንደሚከታተል ሰው ይሄንን እንዴት ነው የምትመዝኑት? ጌታቸው፣ እውነቱን ለመናገር እኛ እዚህ አዲስ አበባ ነው የታጠር ነው፣ ግልጽም አይደሉም። አሁን እስር ቤቶቹ አብዛኛዎቹ የክልሎቹ ይቅርና እዚያ ያሉት እንኳን የፌዴራሎቹ ማዳረስ እንኳን አይቻልም። እሱ ብቻ አይደለም። አሁን ሶስት ችሎቶች አሉ። የፖለቲካ ችሎቶች ዘጠኝ አራት እና ሶስት አሉ። የክፍለ ሀገሮች ምክር እና እነዚህን እንኳን ማለት አንችልም። እንዲያውም ባለፈው የተደረገው ዘመቻ ይሄ ለዚህ ነው፣ የእስረኞችን ጉዳይ መሸፈን ስላልቻልን ሁሉም ሰው በየ አለበት ያለውን መረጃ እንዲያቀብል ነበረ እና እነቱ ለመናገር ክፍለ ሀገር ላሉ እስረኞች በቂ መረጃ የለም። ኤልያስስ ምን ትላለህ እዚህ ላይ? ይህም እውነት ነው፣ ትክክል ነው። አሁን ኦሮሚያ ላይ በአስቸኳይ ጊዜ ዋጁ የተያዙት ከዘጠና በመቶ በላይ መፈታታቸውን ያው መምህር እና አክቲቪስት ስዩም ተሾመ ሲገልጽ ነው። እኔ እንኳን እንደ መረጃ ያገኘት እና አሁን ይሄ የተቋማት አለመኖር ነው የምንመለከተው። ጠንካራ የሲቪክ ማህበራት የለም፣ ጠንካራ ተቋማዊ ፓርቲ የለም፣ ጠንካራ ሚዲያ አልተገነባም። እነዚህ ተቋማት በሌሉበት በተደራጀ መንገድ በሀገሪቷ ላይ መረጃ ማግኘት ከባድ ነው። ከመቶ ሚሊዮን በላይ በሚኖርበት ሀገር ውስጥ ሰፊ በሆነች ሀገር ውስጥ በቂ መረጃ እንዳይገኝ አንዱ የተቋማት አለመኖር ነው። ይሄ ደግሞ ቀጥተኛ ተጠያቂ የሚሆነው አገዛዙ ነው። እነዚህ እንዳይኖር ነው ለአመታት የሰራው እና የመቶ ፐርሰንት የፓርላማ ጠቅሎ መውሰድም አንድ ይሄን የፈጠረው ነገር ነው እና የዛሬ ሶስት አራት አመት ኮሻ ወደ ማለት እንኳን መተናል፣ በሚዲያም በተቃዋሚ ፓርቲ እንቅስቃሴ ማለት ነው። እና አሁን ሚዲያ አለ ብለህ እንኳን መናገር የማንችልበት ደረጃ ነው። እና ትንሽ እንኳን የዛሬ ሶስት አራት አመት በነበረው አንዱ ሚዲያ ወጣውን አንዱ ከዛ ወስዶ እና ከአንዱ ጋር የጣሹም ከአንዱ ጋር የምታገኝበት ሁኔታ አለ። ቀድሞ ከሁለት ሺህ ሰባት ምርጫ በፊት አንድነት እና ሰማያዊ ፓርቲዎች ነበሩና እነሱ እንኳን በየክፍለ ሀገር በነበራቸው መዋቅር የፓርቲ አባላትና ደጋፊዎች የሚደርስባቸውን መረጃ ለፓርቲዎቹ መጥቶ ለሚዲያም የሚመጣበት ሁኔታ ነበርና ግን ሚዲያ በሌለበት ሁኔታ፣ ነጻ ተቋማት በሌሉበት ሁኔታ፣ ጠንካራ ተቃዋሚ ፓርቲዎች እነሱን አዳክሞ በጠቅፉበት ሁኔታ ላይ በየክልሉ የሚገኙ መረጃዎችን ማግኘት በጣም ከባድ ነው። ሶሊያና፣ እናንተ እንግዲህ መረጃዎችን እንደምትሰበስቡ ቀደም ብለሽ ጠቁመሽን ነበር። እናንተ ጋስ ያለው እንዴት ነው ምን ያህል ነው ማካተት የቻላችሁት? ያው በጣም ትልቁ ችግር እሱ ነው። ኤልያስ እንዳለው ያለው የፖለቲካ ምህዳር በጠበበ ቁጥር ፖለቲካ ፓርቲዎች መንቀሳቀስ አይችሉም። ከዛ ቀጥሎ ጋዜጠኞች መንቀሳቀስ አይችሉም። የሲቪክ ማህበራትን መንቀሳቀስ አይችሉም። እና በዛ ሁኔታ ውስጥ አገር ቤት ያለ መረጃዎችን መሰብሰብ እና እነሱን አጠናክሮ ይህን ያለ ፖለቲካ እስረኞች አሉ ያሉበት ሁኔታ ይህን ይመስላል፣ እዚህ ቦታ ይና ያሉ የሚል ቁጥር ማግኘት በጣም አስቸጋሪ ነው። እና ያው አገሪቱ ያለችበት የፖለቲካ ምህዳር ጥበት መገለጫ ነው። ለዛ ነው ግለሰቦች ራሳቸው ኃላፊነት ወስደው we በሚያገኙት በማንኛውም መልኩ ያለፉበት እኔ ልምድም ሁላ ተጠቅመው መረጃዎችን ለመሰብሰብ የሚሞክሩት አሁን እንዳየ ነው ጌችም ኤልያስም እንደተናገሩት ማለት ነው። እና በእኛም በኩል የተለየ ነገር የለውም። መረጃዎችን ማግኘት በጣም ያስቸግራል። ለማድረግ እየሞከርን ያለ ነው ምንድን ነው። ለምሳሌ ፌዴራል ላይ ያሉ ኬዞች ብዙ ጊዜ የተሻለ ሽፋን ያገኛሉ። ምክንያቱም መሀል ከተማ ላይ ነው ያሉት፣ ግንኙነትን ምናልባት ብዙ ጊዜ ላይቋረጥ የሚችልባቸው ሁኔታዎች ያሉት አዲስ አበባ ላይ ነው። ስለዚህ ፌዴራል ያሉት ጉዳዮች የተለየ ትኩረት ያገኛሉ። ግን የዛ ነው ያህል በየክልሉም ምናልባት እነዚህ ከፍ ያለ የሽብር የመሳሰሉት ኬዞችን በቁጥ ብቻ ቢሆኑም ሌሎች ግን በጣም ሰፊ የሆኑ የመብት ጥሰቶች ይኖራሉ እና እነሱን መሰብሰብ እና መሰነድ በጣም አስቸጋሪ ነው። ስለዚህ ላይ የሚሰራበት ፕሮጀክት ለማድረግ እየሞከርን ያለ ነው። ማሳያ ሊሆኑ የሚችሉ ነገሮች ላይ ትኩረት አድርጎ ይሄ ነገር አይናችን እያየ በመሀል ከተማ ሪፖርት እየተደረገ ብዙ ትኩረት እና የጋዜጠኞችም ሆነ የዓለም አቀፍ ተቋማት ትኩረት በሚሰጥበት ሁኔታ እንደ አይነት የመብት ጥሰቶች ከተፈጸሙ የማይታይባቸው ቦታዎች ብዙ እንደዚህ አይነት ሽፋን የማይሰጥባቸው ሌሎች ቦታዎች ላይ የሚፈጸሙ የመብት ጥሰቶች ምን ያህል እንደሆኑ ሰዎች እንዲገምቱ መተው ነው ማድረግ የምንችለው አሁን ባለው የምህዳር ሁኔታ The cat sat on the ግን ምህዳሩ ቢሰፋ ኖሮ ጋዜጠኞች በዚህ ጉዳይ ላይ ሪፖርት ማድረግ ይችሉ ነበር። የሲቪክ ማህበራት እንደፈለጉ መረጃ መሰብሰብ ይችሉ ነበር። አገር ቤት የሚገኘው የሰብአዊ መብት ጉባኤ እንኳን ራሱ በጣም ሚቸገርበት፣ የመንግስቱ ሰብአዊ መብት ኮሚሽን ደግሞ በጣም ያለባብስበትና የተያዙ ሰዎች ላይ ራሱ የሚደረሱ የመብት ጥሰቶችን እንደሌሉ ወይም ደግሞ ቢደረጉም ደግሞ ማን እንዳደረጋቸው አይታወቅም የሚል አይነት በጣም የሚገርሙ መረጃዎች የሚሰጡበት ነገር ነው ያለው። ስለዚህ አሁን ባለው ምህዳር ውስጥ መደረግ የሚችለው ግለሰቦች የሚችሉትን ያህል በራሳቸው ኃላፊነትን ወስደው ይሄንን ያደርጋሉ። እኛም ደግሞ ውጭ ያለነው የተለያዩ ትንንሽ ፖለቲካ ምህዳር ከሰብ ወይም ፍገት የተያዙ ፕሮጀክቶችን የምንሰራ ሰዎችም ደግሞ ሳምፕል ኬዞችን በመውሰድ እንደዚህ አይነት ትልልቅ ኬዞች ላይ እንዲያን ነገሮች ከተፈጸሙ ሌሎች ላይ ደግሞ ምን ሊፈጸም ይችላል የሚለውን ነገር እውቅናውን ለመጨመር መሞከር ብቻ ነው የምንችለው እና ይሄ እንግዲህ በአጠቃላይ ከሀገር ይሰ ካለው ምህዳር ጋር ቀጥተኛ ተያያዥነት ያለው ነው የሚመስለኝ። እንግዲህ አጋጣሚ ምን በለው የእናንተ ፍትህ ለሊና እስረኞች የተሰኘው የበይነመረብ ዘመቻ በተካሄደ በቀናት ውስጥ ከረዥም ጊዜያት በኋላ መንግስት እስረኞቹን እፈታሉ የሚል ውሳኔ ላይ መድረሱን ይፋ አድርጓል። ለዚህም ምክንያቱ የሀገሪቱን የፖለቲካና የዴሞክራሲ ምህዳር ለማስፋት እንዲሁም የሚፈጠረው መንፈስ መድበለ ፓርቲ ስርዓቱን ለማጎልበት እንዲችል መሆኑን ነው ያሳወቀው። እንደተገለጸው የፖለቲካ እስረኞች የሚባሉት ሁሉ ደግሞ ላይፈቱ ይችላሉ። እንደ መፍትሔ በእናንተ እይታ ብሔራዊ መግባባትን ለማስፈን በቂ ነው ትላላችሁ? ሆይ የሚበጅ የምትሉትን አስተያየታችሁን በአጭር ባጭሩ አካፍሉን። አንዳችሁ መጀመር ትችላላችሁ። ለሴት ቅድሚያ ትሰጡ ሶሊያና ጥያቄው እንግዲህ መፍትሔ ምን ሊሆን ይችላል ከዚህ በኋላ መደረግ ላለበት የሚል በቂ አይደለም። ምንም ጥያቄ የለውም። ይሄ እንኳን በቂ ሊሆን ለመጀመር ራሱ ገና አሁን ብዙ ዝግብ ውስጥ እንደገና ሊገባ ይችላል። እነማን ናቸው ፖለቲካ እስረኞች? እነማን ናቸው ፖለቲካ ፓርቲዎች ተሳትፎ ያደረጉ የነበሩ? እነማን ናቸው ሌሎች አንዳንዶች? እነዚህ እነዚህ ጉዳዮቹ ላ በሂደት አብረን የምናያቸውን የሚሆነው ስጋት አለኝ። እኔ በጥሩ ጎኑ ካየሁት ነገር ሲጀምር ቢያንስ ባለው ከፍተኛ ጫናም ቢሆን በጣም ትንሽዬ በጣም ቀሰ ከፍተኛ ለውጥ ለማሳየት መንግስት ሞክሯል። ያንን እምትሆን የፖለቲካ እስረኞቹን እፈታለሁ ብሎ ስንት ዘመን ሲጨቀጨቅበት የነበረውን ነገር ብሎ መጥቷል። እንግዲህ እሱን አንደኛ እውቅና ሰጥቶ ከዛ ስለ ሌሎቹ ጉዳዮች ማውራት እንችላለን። ሀገሪቶ ውስጥ አሁን ያለችበት ቀውስ መንግስትም ራሱ አምኗል። አሁን ላለችበት ቀውስ የተወሰኑ አንዳንድ እስረኞችና ፖለቲካ ፓርቲ ተሳታፊዎችን መፍታት ችግሩን ይፈተዋለን? በፍጹም አይፈታው፣ ምንም ጥያቄ የለው። ምክንያቱም ባለፉት ሶስት አመታት እንደዚህ አይነት በጣም ቅልጥ ያለ ቀውስ ውስጥ የተጋባባቸው ጥያቄዎች ፖለቲካ እስረኞች ጋር የተያያዙ አልነበሩም። እንዲያውም መንግስት ቀውሱን መፍታት ባለመቻሉ ነው ሌሎች ፖለቲካ እስረኞችን እየጨመረ እየጨመረ እየመጣው። ስለዚህ ሁሉም የፖለቲካ እስረኞች መፍታት የመጀመሪያ ሂደት ነው ብዬ ነው የማስበው። አንዳንዶች መሆናቸው እንትናሉ እንትና ይሉ የሚለው ነገር በጣም ስጋት አለኝ። አሁንም ካለን ልምድን በመነሳት ጉዳዩ የጠበቅነውን ያህል ለሁላችንም ተስፋ ሰጪ ላይሆን ይችላል። እሱ በተለይ በምን በኩል ተግባራዊ እንደሚደረግ የምናየው ይሆናል። ሁለተኛው ነገር ግን የፖለቲካ ምህዳሩ የፖለቲካ ፓርቲ አባላትና ሌሎች መንግስት አንዳንድ ያላቸውም ግለሰቦች መፍታት ብቻ አይፈታም። ተቋማዊ የሆነ ሪፎርም ለውጥ ያስፈልጋል። ህጎቹ አሉ። የጸረ ሽብር ህግ እስካለ ድረስ የሲቪክ ማህበራት ህጉን የሚከለክለው የመያዶቹ ህግ እስካለ ድረስ አፈናው ይቀጥላል። ፕሬሱ ላይ ያለው ጫናና አፈና እስካለ ድረስ መቀጠሉ አይቀርም። እነዚህ እነዚህ ዋና በመሰረታዊነት ምሰሶ ሆነው ጭቆና ማስፈጸሚ የሆኑ ህጎች ማስፈጸሚ የሆኑ ተቋማት እነዚህ እነሱ ሪፎርም ካልተደረገባቸው ድረስ እና ከዛም ቀጥሎ ደግሞ ሰፋ ወደ አለም ወደ ምርጫ ምርጫ ላይ ተሳትፈው ያሉ ሌሎች አካላትም ተደራጅተው እንዲሳተፉ የሚደረግበት መንገድ እስካልተፈጠረ ድረስ እቺኛዋን ትንሽዬ ማባበያና ጊዜ መግዣ ብቻ ሰጥቶ ከዛ በኋላ ነገ የዛሬ ሁለት ዓመት ወደነበረበት የዛሬ ሶስት ዓመት በፊትም ብዙ ሰላማዊ ሰልፎች ኢትዮጵያ ውስጥ ላይካሄዱ ይችሉ ይሆናል። ነገር ግን አገሪቱ ጭቆና ውስጥ ነበረች። በጣም ብዙ የመፍታቶች ይካሄዱ ነበረ። ስለዚህ ወደዛ ተመልሶ ነገሮቹ ላ ኖርማል ሆነዋል ወደሚል አይነት ነገር ለማምጣት የሚደረግ ሙከራ ከሆነ በጣም ተስፋ ቢስ ነው የሚሆነው። ስለዚህ እርምጃ መወሰድ ያለበት የሚመስለኝ አንደኛ የፖለቲካ እስረኞችን መፍታት ሲባል እርቅን ለማምጣትም አገሪቱ ለማረጋጋት የሚረዳው የፖለቲካ እስረኞችን በሙሉ ለሙሉ መፍታት ነው። ሁለተኛ ምህዳሩን ለማስፋት ጨቋኝ ህጎችን ማሻሻል፣ ማንሳት፣ መሰረዝ ከዛ ቀጥሎ ደግሞ ሰፋ ባለ ሁኔታ የመደራጀት መብትን ሀሳብ መጽናት የመግለጽ መብትን መልሶ ሰዎች እንዲጠቀሙባቸው እድሉን መስጠት። ሶስቱ በዋናነት በጣም አስፈላጊ ይመስሉኛል፣ በተከታታይ አብረው መደረግ ያለባቸው ናቸው ብዬ ነው የማስበው ኤልያስ የታሰረ ሰው መፈታት አለበት። ይሄ ተገቢ ነገር ነው። እንዳውም የረፈደ ነገር ነው። ዛሬ ሳይሆን ከአመታት በፊት መደረግ የነበረበት ነገር ነው። አሁንም ማጣፊያ ሲያጥራቸው ተገዱ የገቡበት ነገር ብዬ ነው አስቡ እና ሰዎቹ መፈታታቸው ጥሩ ነገር ቢሆንም እነ ማን ያካትታል የሚለውም አሁን ግልጽ ነገር አይደለም ያለው። ማንም በፈታ እጠቀማለሁ ማንም ባልፈታ የሚለውን ስሌት ውስጥ ገብቶ ነው። ከፖለቲካ ስሌት አኳያ ነው። ግን የፖለቲካ እስረኞች አሉ ብሎ ወደ ማመን ከመጣ ግን የፖለቲካ ፓርቲ አመራሮች የሚሉ ኖርማል ዜጋ የሚሆን በቃ በፖለቲካ ጉዳይ ተጠርጥረው የተያዙ ጉዳያቸው የሚታይም የተፈረደ ያለባቸውም ሰዎች ሙሉ በሙሉ መፈታት አለባቸው። ይህን ማድረግ ከቻለ ቢያንስ ዋጋ መስጠት ይቻላል። ግን እንደዛም ተፈተው እንኳን ሰው ስለተፈታ ብቻ የታሰሩበት ጉዳይ ተፈቷል ማለት አይደለም። ብዙ ጋዜጠኞች እስር ቤት ናቸው። የፖለቲካ ፓርቲ አመራሮች እስር ቤት ናቸው። የፖለቲካ ፓርቲ ደጋፊዎችና አባላትም እስር ቤት ናቸው። እነሱ ሲወጡ የሚጠብቃቸው ሚዲያ የለም። አሁን ለምሳሌ ጋዜጠኛ ውሸት ታይ ያለ እስክንድር ነጋን በምሳሌነት እናንሳ። ሲወጣ እኮ የሚሰራበት ሚዲያ እኮ ተዘጋጅቶለት አይደለም። ትናንት እሱ ከነበረበት ወርዶ ወርዶ የጠፋ ሚዲያ የሚገጥመው አንዷ ለማራጌ በሰላማዊ ትግል ላይ ብለን እንኳን ምሳሌ ሲወጣ የትኛው ተቃዋሚ ፓርቲ ውስጥ ገብቶ ሊሰራ ነው? እነሱ የታገሉለት ነገር ድምጥማጡ ጠፍቶ የወደቀበት ሁኔታ ነው የሚጠብቃቸው። አንድ ነገር መሳት የለብንም። የህወሓት ኢህአዴግን ባህሪ መዘንጋት አያስፈልግም። ምክንያቱም ስልጣን ወይም ሞት ብሎ የሚንቀሳቀስ አይደለም። አሁን ለዲሞክራሲ መግባባት ያስፈልጋል የሚል ነገር ነው፣ ግን በተግባር የሚያደርጉት ነገር አይደለም ሰዓት ላይ ቁት አይቷል። በአንጻራዊነት ሚዲያውንም ፖለቲካ እንቅስቃሴውንም ክፍት አድርጎ የገጠመውን ነገር አይቷል። ያን ነገር በታሪክ እንዲደገም አይፈልግም። ስለዚህ ባገኙ አጋጣሚ ስልጣንን ለማራዘም ተገሚ ሳይል ኢቨንግ መንግስቱ ላይ የወጡ ድንጋጌዎችን እንኳን ቢያከብር አንድ ቀን ስልጣን ላይ እንዳላይ ያቋል። ስለዚህ አይኑ እያየ ይሄን አያደርግም። መፍትሄው እዚህ ጋር ይፈታሉ ብሎ መጠበቅ ብቻ ሳይሆን ማንም ስለ ሀገሬ ጉዳይ ያገባኛል የሚል በሀገር ውስጥ ከሀገር ውጭም ያለ ዜጋ ጠንክሮ መታገል ያለበት ለውጥ እንዲመጣ እንጂ አሁን እነዚህ ዲሞክራሲ ያልገባቸው ሰዎች ነጻነት ያልገባቸው ሰዎች ፍትህ ያልገባቸው ሰዎች ፍትህ፣ ነጻነት፣ ዴሞክራሲ እንዲሰፈን ከልባቸው ቁርጠኛውን ይሰራሉ ብዬን ያላምነ። ምክንያቱም ከህወሓት ባህሪ አኳያ ይሄ ውስጣቸው አልፈጠረም ብዬ ነው የማስበው። ስለዚህ መፍትሄ ነው ብዬ ማስበው ስለ ሀገሩ ጉዳይ ያገባኛል የሚል ማንኛውም ዜጋ በተሰማራበት መስክ ላይ ጠንክሮ መታገል ያለበት። ጌታቸው፣ ያለምንም ጥርጥር ይሄ እርምጃ ሲወስድ ኢህአዴግ እንደ በመግለጫ ደረጃም ቢሆን እንደ ካርድነት ነው የተጠቀምበት። በአሁኑ ወቅት ሌላ ምንም ካርድ የለውም ህዝቡን ማሳመን የሚችልበት። ስለዚህ መሪዎቻችሁን እንፈታለን አብዛኛዎቹ መሪዎች አሉ። በኦሮሚያ የታሰሩ አሉ፣ በአማራ የታሰሩ አሉ። የሙስሊም ኮሚቴ የታሰራለ፣ የክርስቲያኖቹ መነኮሳት ታስረዋል። ስለዚህ በጣም በበርካታ ማህበረሰብ ለመባል ታስሯል በተወካይ። ነገር ግን ይህን ካርድ ሲወስድም በጣም በጥንቃቄ ነው እየወሰደ ያለው። አሁን የእስረኞቹንም ስናይ አንዳንድ የፖለቲካ ፓርቲ አባላት እየተባለ ነው እንግዲህ ከፖለቲካ ፓርቲ አባላትም ከታሰሩት መካከል አንዳንድም ሊሆን ይችላል ማለት ነው። ከዛም በተጨማሪ ደግሞ በዚሁ በሽብር አዋጁ ከታሰሩት መካከል የፖለቲካ ፓርቲ አባላት ያልሆኑ ወለጋ፣ አምቦ፣ ጎንደር፣ ባህርዳር የት ነው ይዟቸው የመጣቸውን አርሶ አደሮች፣ ነጋዴዎች፣ ተማሪዎች በሙሉ ላይፈታ ነው ማለት ነው። እሱ ብቻ ግን አይደለም። አሁን ማዕከላዊ ሙዚየም ይሆናል ሲባል በዚህ ሂደት ያለፉትን ሰዎች አሁን ለምሳሌ እና አበበ ካሴን የመሰሉ አስር ጥፍራቸው የተነቀሉ ሰዎችን በስር ሊያቆይ ነው ማለት የማዕከላዊም ሲምቦሊክ ነው መዘጋት ወይም ደግሞ እስረኞች እንፈታለሁ ብሎ ጎላ ጎላ ያሉትን ሰዎች መፍታት ለሱ ካርድ ነው። የሌላው ሰው መፍት የሚመስለኝ ኢህአዴግ ይህን ጉዳይ ከካርድነት በላይ እንዲጠቀምበት ማድረግ ነው ለሰው ማለት ነው። እነዚህ ሰዎች እንዲፈቱ ማድረግ ነው። በነገራችን ላይ እኔ እነዚህ ሰዎች ከትበት ፖለቲካ ለውጡ ትልቅ ለውጥ ነው ብዬ የምማም ከአንዱዓለም አራጌ ጀምሮ እነ እስክንድር ነጋ በየትኛው ዘርፍ ደግሞ በኃይል ትግል ካሉት እናንዳርጋቸው ጽጌን ጨምሮ የፖለቲካ እስረኞች በዚህ ሀገር የፖለቲካ ትግል ውስጥ ቀንዲል ናቸው፣ ፊት አውራሪ ናቸው። እነዚህ ሰዎች በመታሰራቸው ትግሉ ታስሯል፣ ሚዲያው ታስሯል፣ የሲቪክ ማህበረሰቡ ታስሯል፣ የፖለቲካ ድርጅቶች ታስሯል። ስለዚህ አሁን መፍትሄ የሚመስለኝ የተባሉት ነገሮች መፍትሄ እንዲያገኙ የተሻለ ግፊት ማድረግ ነው። ከደስታ ባለፈ መግለጫውን እንዲሆን የራስን ጩኸት መጮህ ነው። መልካም ሁላችሁንም፣ በአድማጮች ስም ለጊዜያችሁ እና ለጠቃሚ አስተያየቶቻችሁ ከልብ አመሰግናለሁ። ደናምሹ እነ ኤልያስ ሶሊያና ደግሞ መልካም ቀን። ጤና ይስጥልኝ።